የባለብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት ግንቦት 9 2013 ዓ ም የጋቢና ቪ መሰናዶ ጀምሯል። በኮቪድ-19 ምክንያት ከስቱዲዮ ከወጣን ከአንድ ዓመት ከሶስት ወር በኋላ ለመጀመሪያ ጊዜ ዋሽንግተን ዲሲ ወደሚገኘው ስቱዲዮ ተመልሰን የቀጥታ ስርጭታችንን ጀምረናል። ለምሽቱ ለእናንተ ይሆናሉ ብለን የያዝንላችሁን እናስተዋውቃችሁ። እኔስ ታሪክ የለኝም ወይ ባልደረቦችስ ታሪክ የላቸውም ወይ የእኛ ትውልድ ለኢትዮጵያ አልሰራም ወይም የሰማችሁት የኢትዮጵያውያን ታሪክ ዊኪፒዲያ በተሰኘው መተግበሪያ ላይ በበቂ ሁኔታ እንዲሰነድ ዘመነኞቹ በዊኪፒዲያ የተሰኘውን ዘመቻ የጀመረውን ጋዜጠኛ እዝራ እጅጉን ነው የምሽቱ እንግዳችን አድርገነዋል። በሌላ በኩል ኢትዮጵያ ባለፉት ቀናት በምስራቅ አፍሪካ የመጀመሪያውን የሳተላይት መረጃ መቀበያ አስመርቃለች። መጀመሪያ የተላኩት ሳተላይቶች ካፍ ረጋ ይከፋፈላል እየተከተለ የደረሱ ድህነታቸውንም ሞኒተር ማድረግ ይችላል። የሰማችሁት በኢትዮጵያ የስፔስ ማህበረሰብ ስራ አስኪያጅ የሆኑትን ቤዛ ተስፋዬን ነው። በሳተላይት መቀበያው ዙሪያ ቆይታ ይኖረናል። የስፖርት መሰናዶና የሙዚቃ ምርጫም አካተናል። አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረነን። ከኛ ጋር ስለሆናችሁ ከልብ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። እስራኤል ዛሬ ማለዳ ጋዛ ላይ ባካሄደችው የአየር ድብደባ የሐማስ መተላለፊያና መመሸጊያዎች ናቸው የሚባሉ የምድር ውስጥ ለውስጥ መስመሮችንና የቡድኑ አዛዥ መኖሪያ ናቸው የተባሉ ቤቶችን ኢላማ ማድረጓን ጦሩ አስታውቀዋል። በዛሬው ድብደባ በሕይወትና በአካል ላይ ስለደረሰ ጉዳት ይህ ዘገባ እስከተጠናቀረበትና ለቀረጻ ስቱዲዮ እስከገባንበት ሳት ድረስ የወጣ መረጃ የለም። ብዙ ህይወት የጠፋበትና ለሁለት ሳምንታት የዘለቀውን የጋዛ ድብደባ ለማቆም እንደማይጣደፉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁትና አስታውቀው ነበረ። ትናንት ጋዛ ውስጥ ጦራቸው ባካሄደው ድብደባ ሦስት ሕንፃዎች ሙሉ በሙሉ ሲወድሙ አርባ ሁለት ሰዎች ደግሞ መግደሉ ተዘግቧል። ሐማስ ትናንት ማለዳ ከሲቪል የመኖሪያ አካባቢዎች ወደ እስራኤል የመኖሪያ ሰፈሮች የተኮሳቸው ሮኬቶች ደቡባዊ አሽኬሎን ከተማ ውስጥ የሚገኝ አንድ ምኩራብ ላይ መውደቁ ቢነገርም ጥቃቱ የተፈጸመው ከጸሎት ሰዓት ማልዶ ስለነበረ በሰው ላይ ጉዳት ደርሶ እንደሆነ እስካሁን ድረስ አልተሰማም። በምጣኔ ሀብት በጸጥታና ደህንነት እንዲሁም በአየር ንብረት ጉዳዮች ላይ ለምን ወደ አውሮፓ የተጓዙት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ዴንማርክ ውስጥ እጅግ የረቀቀውን የኳንተም ግብይቶች ቤተ ሙከራ ተመልክተዋል። የውጭ ጉዳይ ሚኒስትሩ በዚህ ጉዞአቸው የባይደን አስተዳደር ከአሜሪካ ወዳጆችና ሸሪኮች ጋር ያለውን ግንኙነት ለማጥበቅ እንደሚጥሩ የተነገረ ሲሆን ከዴንማርክ ጠቅላይ ሚኒስትር ሜቲ ፍሬድሪክሰን እና ከንግስት ማርጋሬት ዳግማዊት ጋር ተገናኝተዋል። ብሊንከን ከዴንማርክ ቆይታቸው በኋላ አይዝ ላንድ ዋና ከተማ ሬኪያቪክ ውስጥ በሚካሄደው የአትላንቲክ ካውንስል የሚኒስትሮች ስብሰባ ላይ የሚገኙ ሲሆን ቅድሚያ ሰጥተው የሚነጋገሩባቸው ነጥቦች የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ መጠንከር የአርክቲክ ሽርክና የአየር ንብረት ቀውስ መጋፈጥንና ሌሎች ዓለም ዛሬ እየተጋፈጠቻቸው ያሉ ፈተናዎች እንደሚሆኑ ተገልጸዋል። ለአስር ዓመታት ያክል የአመለካከት ተቀናቃኞቹንና ፍልሰተኞቹን ኢላማ አድርጎ የሁከትና የአመፅ አድራጎት ሲፈጽም የቆየው የግሪክ ኒዮናዚ ፓርቲ መሪ ለሀገሩ ተላልፎ ተሰጥቷል። ዮኒስ ላጎስ ለግሪክ ተላልፎ የተሰጠው የአውሮፓ ፓርላማ መቀመጫ ከሆነችው ብራሰልስ ሲሆን ስለ ሁከት አድራጎቱ የተፈረደበትን የ13 ዓመት እስራት እንደሚጀምር ታውቋል። ላጎስ የዛሬ 8 ዓመት አካባቢ ፓብሎና ቫይዚዝ የሚባል ግራ ዘመም ወጣት ራፐር በሚዘፍናቸው ጸረ ጣመ ዜማ ምክንያት መግደል ሞዴሉን ችሎት ፊት አምነዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃቸው የደንገረመው ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ዊኪፒዲያ በየቀኑ በሚሊዮኖች የሚቆጠሩ ተጠቋሚዎች የሚያስሱት የበይነ መረብ ላይ የመረጃ ቋት ነው። በዚህ የመረጃ ቋት ላይ የኢትዮጵያውያን የሙያ ታሪክ በበቂ ሁኔታ አልተሰነደም ብሎ ያሰበው ጋዜጠኛ እዝራ እጅጉ ከባልደረቦቹ ጋር በመሆን አዲስ ዘመቻ ጀምሯል። ዘመቻው ዘመነኞቹ በዊኪፒዲያ ሲሰኝ የአንድ ሺ ኢትዮጵያውያንን የሕይወትና የሙያ ታሪክ በጥቂት ጊዜያት ውስጥ በዚሁ የመረጃ ቋት ላይ ለመመዝገብ አቅዷል። ከእዝራ እጅጉ ጋር አጭር ቆይታ ያደረገው ሀብታሙ ስዩም አስቀድሞ የጠየቀው ጥያቄ ዘመቻውን መጀመር ያስፈለገበትን ምክንያት ነበር። ትልቁ ያነሳሳኝ ነገር ራሴን አየሁት። የብዙ ታላላቅ ሰዎችን ታሪክ ስሰራ፣ የናክሉ የነልጅንዳልካቸውን የነጃገማ ኪሎ ስሰራ፣ እኔስ ታሪክ የለኝም ወይ? ባልደረቦች ሴስ ታሪክ የላቸውም ወይ? የእኛ ትውልድ ለኢትዮጵያ አልሰራም ወይ? የጻፈዋሉ ቲያትር፣ የጻፈዋሉ ግጥም፣ የጻፈዋሉ በኛ ዘርፍ እንኳን በምናይበት ጊዜ የደከሙ ሰዎች አሉ። እና እነዚህ ሰዎች ታሪክ የላቸውም ወይ እና ታሪካቸው ሴት ነው የሚገኘው ብዬ መፈተሽ ሲጀምር ከራሴ ሲጀምር እዚህም እዛም የተበታተኑ ኢንተርቪዎች ናቸው እንጂ የተደራጀ ታሪክ እንደሌለ ተገነዘብኩኝ። ስለዚህ ይህ የተደራጀ ታሪክ እኔም ጋር የለም ቤቴ ውስጥ ኮምፒውተርም ጋር የለም ሶፍት ኮፒ ከዛ ደግሞ ሌላ ሰው ደግሞ ለማግኘት ከፈለገ እኔ ጋር ከሌለ ያው ድረገጽ ላይ ወይም ዊኪፒዲያ ላይ ሊኖር አይችልም። ስለዚህ ይህንን ነገር ለመስራት ዛሬ መጀመር አለብኝ ብዬ ተነሳው። ሳስበው ቆይቻለሁ። ሳሰላስለው አይሆንም እያልኩ ናም ግን በትክክል ከጀመርኩት አስራ ሰባት ቀን እንደዚህ ይሆነኛል ገር የዛን ቀን እንቅልፍ አልወሰደኝም። ከባልደረቦች የጀመርኩኝ አብረውኝ ከሚሰሩት ታሪካችሁን ጻፉና ላኩልኝ በዚህ በዚህ ዓመተ ምሕረት ተወለድን የሰራችሁትን ስራ አንድም ሳታስቀሩ ላኩልኝ አልኳቸው። አምስት ሰዎች በአንድ ቀን ላኩኝ። ከዛ በኋላ ያንን ዊኪፒዲያ አካውንት ከፍቼ ስራውን ጀመርኩት። ስለዚህ መነሻ የሆነ ምንድን ነው? እኛ ሰርተናል ጋን በጠጠር ይደገፋል እንዲል ብሂሉ ጠጠር ደግሞ ሆነን አሻራ ያኖርን ሰዎች፣ በአቅማችን ለመለወጥ የምንጣጣር ሰዎች በየፊናው አለን እና ይሄ ምናናቁንም ይሄ እከላ አይችልም መባባሉንም ለአንድና ለመጨረሻ ጊዜ እንዲተው ሰዎች እንዲወጡ ለማድረግ ይህን ስራ የጀመርኩት እቅዳችን የስድስት ወር ፕሮጀክት ነው። በስድስት ወር ውስጥ አንድ ሺህ ሰዎችን መወልተን እናስመርቃለን። እዝራ፣ የእነዚህን ታዋቂ ሰዎች የህይወት ታሪክ በምን መልኩ ነው የምታሰባስበው? እስካሁን ድረስ የምን ያክል ሰዎችን ታሪክ ለማሰባሰብ ችለሃል? ዊኪፒዲያ ላይ ለማስፈር በምትፈልግበት ጊዜ እንደ መስፈርት የያዝካቸው ነጥቦች ምንድን ነበሩ? የመጀመሪያ ትልቁ ነገር ያው ከአስር ዓመት ጀምሮ በዛ ሙያ ላይ እየሰራ በሚዲያ በቲያትር በስነ ጽሁፍ በሬዲዮ ድራማ በማስታወቂያ ዘርፍ ከአስር ዓመት በላይ የሰራ ሰው ማለት ከ ሊሆን ይችላል። ገደቡ በጣም ብዙ እንትን አይደለም፣ ግን ከዛ እድሜ ጀምሮ እስከ 58 59 ዓመት ያሉ ሰዎችን ነው የያዝኩት። የማስቀድመው ግን ያው የእኛን ጀኔሬሽን አሁን ኮንቴምፖረሪ የሚባለው በሰላሳና አርባዎቹ ያሉ ሰዎችን አተኩራለሁ። መስፈርቶቹ ደግሞ ምንድናቸው? ወደ 11 የሚሆኑ መስፈርቶች አሉ። ከ15 ከ10 የሚታዩ ለምሳሌ በስራው ላይ በጽናት የሰራ መጽናት ማለት በተከታታይ በዛ ሙያ ያገለገለ ስነ ምግባር፣ ከዛ ውጭ ደግሞ የስራ ብዛትና ጥራትን አምጣጥ ነው የሄደ በበጎ ፍቃድ ስራዎች ላይ የተሰማራ አንድ አሻራ ለማኖር ጥረት ያደረገ ከተቀጠረበት ስራ ውጭ ተጨማሪ ነገር ያበረከተ የመሳሰሉ ስራ ወደ አስራ አንድ ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች እያንዳንዳቸው አንዳንዱ አስራ አምስት አንዳንዱ ከአምስት አንዳንዱ ከአስር ከአስራ አምስት የሚታርማሉ እንደ እኛ እንዳያዝነው መጠን ማለት ነው። ከሰባ አምስት በላይ ያመጣ ሰው ታሪኩ ይሰራል። ይህንን ፖይንት የሚይዙ እኛ ጋር የተመረጡ ባለሙያዎች አሉ ከኛ ጋር አብረው የሚሰሩ ወደ ሶስት ባለሙያዎች አሉ። እነ ሰውየውም ደግሞ ራሱ መልሶ ከተመረጠ እነዛን ክራይቴሪያዎች እራስህን በእነዚህ ፖይንት መሰረት ታሟላለህ ወይ ተብሎ ይታያል። ከሰባ አምስት በላይ ከሰጠ ይሰራል። ከሰባ አምስት በታች ሰባ ቤት ምናምን ከመጣ ያንን ሰውዬ እዛ ዊኪፔዲያ ላይ አንሰራውም። ሁሉንም ሰው የመስራት ግብ ሳይሆን ያለን እንደ በተወሰነ ሌብል አሻራ ያኖሩ ሰዎችን ነው ማለት ነው። ከተለያዩ አውታሮች ተለይቶ በዊኪፔዲያ ላይ የእነዚህን ሰዎች ታሪክ ማስፈር የፈለክበት ምክንያት ምንድን ነው? ፋይዳውስ ምንድን ነው? በዊኪፔዲያ ላይ የእነዚህ ሰዎች ታሪክ መቀመጡ መስፈሩ ያለው ፋይዳ ምንድን ነው? እንግዲህ ያው የእነዚህን ታሪክ ዌብሳይትም ላይ ማድረግ ይቻላል አሁን የኛ የተወዳጅ ሚዲያ ፔጅም ላይ እናደርገዋለን። በዋናነት ፕሮጀክቱን የአንድ ሺህ ሰዎች ዊኪፒዲያ ዘመነኞቹ በዊኪፒዲያ የሚለውን ሀሳብ የመለጥንበት ትልቁ ምክንያት ምንድን ነው? ዊኪፒዲያ በዓለም አቀፍ ደረጃ ባለፉት አስራ አምስት ዓመታት የታወቀ የመረጃ ማግኛ ድረገጽ ነው። ብዙ ሰዎች መረጃ ሲፈልጉ ዊኪፒዲያ ላይ እይ ይላሉ። መነሻ የሚሆናቸውን ነገር የሚያገኙት ከዛ ነው። ስለዚህ የኢትዮጵያውያን ዊኪፒዲያ ስለማይታወቅ ለጊዜው ለጊዜው የእኛን ታሪክ የእኛን ባዮግራፊ እዛ ላይ ብንጭ ነው ለእኛ ጥሩ የሆነ የመተዋወቂያ መድረክ ይፈጥርልናል። ዊኪፒዲያ ስንል ደግሞ ሰውም ይነሳሳል። ምክንያቱም እኛ ሀገር የመጽሐፍ ባህላችን ደካማ ስለሆነ ሰው እሺ አይለንም፣ ታሪኩን ጽፎ አይልክልንም በሚል ምክንያት እንዲነሳሳ እና ሞቲቬትድ እንዲሆንም ከመፈለግ ነው። ይሄን ይሄን ነገር የመረጥ ነው ዊኪፒዲያ ለዚህ ነው ለዚህም ነው በአስራ አምስት ቀን ጊዜ ውስጥ 25 በላይ ሰዎች ታሪካቸውን ልከው ለመጫነች አሉ። እዝራ የታዋቂ ሰዎችን ታሪክ ከዚህ ቀደምም በድምፅና በምስል ተሰንዶ እንዲቀመጥ ስታደርግ መሰንበትን አውቃለሁ። የቀደሙ ስራዎች ምን ደረሱ? ከባለፈው ቆይታችን በኋላስ የምን ያክል ሰዎችን ታሪክ በድምፅና ምስል እንዲሰራ አድርግሃል? እንግዲህ ከዛ በኋላ አሁን 43 ደርሰናል። በእጅ አዝማች ገረሱ ዱኪ ታሪክ ባለፈው ሳምንት ወጥቷል። የእሱ ስራ 43ተኛ ስራችን ነው እንደሚታወቀው ደጃች ገረሱ ዱኪ ያው ትልቅ የኢትዮጵያ ባለውለታ ናቸው። በ1933 ኢትዮጵያ አሸነፈችበት ጦርነት ላይ ከወሊሶ ትልቅ ጦር የመሩ በማያጨው ጦርነትም ጊዜ ጦርነቱ እንደሚደረግ ቀድመው የተነበዩ ኢትዮጵያን የሚወዱ ታላቅ ሰው ናቸው። እሱን ከልጃቸው ከአቶ ታቦር ገረሱ ጋር አንድ ላይ በመሆን ያሳተምነው የኦዲዮ ስራ ነው። እሱ እንግዲህ 43ኛ ስራችን ነው። እንግዲህ የዛሬ አመት ይመስለኛል ደበበስ ሁለት ዓመት ስለደበበ ሰይፉ ስናወራ ገና ስራችን ሀያ ወር አስራ አምስት ነበረ። ከዛ በኋላ ጨምረን አሁን አርባ ሶስተኛ ስራችን ነው። እሱም የሚገርም ይሄን የዊኪፔዲያ ስራ ስጀምር ሙሉ ለሙሉ ለአስራ አምስት ቀን ያህል ያኛውን አቁሚው ነበር። ምክንያቱም ትንሽ በጣም ስሜታ ያደረገኝ የራሴን እየረሳሁ የድሮ ላይ ብቻ መቀመጥ ምንድን ነው የእኔ ኩዮች አሉ የሚል ነገር ውስጥ ስለገባሁ ይመስለኛል። እርግጥ ነው አሁን ደግሞ ትንሽ የሚያግዱኝም ሰዎች ስለመጡ ከነሱ ጋር አንድ ላይ በመሆን ይህንን ስራ እሰራለሁኝ ማለት ነው። አትሽ እዝራ እጅጉ እጅግ በጣም አመሰግናለሁ። ጋዜጠኛ ነህ። የኢትዮጵያውያንን የስኬት ታሪኮች ተሰንደው እንዲቀመጡም ከፍተኛ ጥረት እያደረግክ እንደምትገኝ ያውቃለሁ። ቀሪ ስራዎችህ በስኬት እንዲታጀቡ መኝልሃለሁ። መልካም ጊዜ ይሁንልህ። እናመሰግናለን። አመሰግናለሁ። ሀብታሙ ስዩም ና እንግዳውን እዝራጅጉ እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የኢትዮጵያ ስፔስ ሳይንስ ና ቴክኖሎጂ ኢንስቲትዩት በእንጦጦ ኦብዘርቫተሪ የብዝሃ ሳተላይት መረጃ መቀበያ ቅዳሜ ግንቦት 7 2013 ዓ ም አስመርቋል። የሳተላይት መረጃ መቀበያው በምስራቅ አፍሪካ የመጀመሪያው ሲሆን በቀጣይ ለሚደረጉ የህዋ ሳይንስ ስራዎች ትልቅ መንደርደሪያ እንደሚሆንም ተስፋ ተጥሎበታል። በዚህ ዙሪያ ከኢትዮጵያ የስፔስ ማህበረሰብ ስራ አስኪያጅ ቤዛ ተስፋይ ጋር አጠር ያለ ቆይታ አድርጌ ነበር። እንደሚከተል ይቀርባል። የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት በእንጦጦ ኦብዘርቫቶሪ ውስጥ የብዝሃ ሳተላይት መረጃ መቀበያ ጣቢያ ማስመረቁ ተሰምቷልና የብዝሃ ሳተላይት መቀበያ ጣቢያ ማለት ምን ማለት ነው? ከዛን ጀምር። እሺ፣ በጣም ጥሩ ያዘ ያው ካስቦት ሰነሺ ከሳተላይቶች ላፍት መረጃዎች መቀበያ ጣቢያ ማለት ነው። ያው እንደሚታወቀው ኢትዮጵያ በተለያዩ ጉዳያት ውስጥ ሳተላይት የማምጠቅ ላይ እቅድ አላ ባለፈው ሁለት አመታት ሁለት የሳተላይቶችን ወደ ህዋን ከናል እነዚህ የሚላኩ ሳተላይቶች ምድርን በተለያየ ጊዜያት ና መጠን እየዞሩ የሚሰበሰቡት መረጃ አለ እና ይህ የተሰበሰበው መረጃ ወደ ምድር ወደ እኛ መድረስ መቻል አለበት እና ይህን ለማስቻል ከዛ የሚላከው መረጃ መረጃው ሲላክ እነዚህ አሁን ይህ ብዙሀን ሪሲቪንግ ስቴሽኑ የሚያገለግለው ያንን መቀበል ሰብስቦ ወደ ሚፈለገው ቦታ መላክ ይችላል ማለት ነው። ይሄ የሳተላይት መረጃ መቀበያ ጣቢያ መሰራቱ ፋይዳው ምንድን ነው? እሱም አንድ አራቱን ለመጥቀስ መጀመሪያ የተላኩትን ሳተላይት ውስጥ ትራክ ያረጋል፣ ይከፋፈላል፣ እየተከተለ የደረሱ ደህንነታቸውንም ሞኒተር ማድረግ ይችላል መከታተል የእኛን ብቻ ሳተላይት ሳይሆን አሁን የተገነባው በጣም ትልቅ የሆነ ሳተላይት ሳንድራም ስቴሽን ስለሆነ ወደ አምስት የሚጠጉ የሌሎች ሀገሮችንም ሳተላይቶች መከታተል ይችላል ከመከታተል አንጻር ይሄ ነው ሁለተኛዋ ደግሞ ዳታዎችን መቀበል የሳተላይት ዱማ ማመልጠል ላይ ወይም ዲቨሎመንት ላይ ብዙ ብር ይወጣል ሳተላይቱ ተተላፉ በኋላ ደግሞ መረጃቸው መሬት ላይ መድረስ አለበት መቀበያው መንገዱ ደግሞ የነዚህ ግንባታ ስቴሽኖችን መገንባት ነው ማለት ነው። ይሄኛው ለእኛ በራሳችን ለምንልካቸው ሳተላይቶች አንደኛው ግብአት ነው። ሳተላይት ከመላክ ባሻገር ማለት ነው። ሁለተኛው ደግሞ ፋይዳ የሚኖረው ለተለያዩ ሀገሮች የላፋቸውን ሳተላይቶች በኛ በካሚኒስቴሽናችን ስታክ በማድረግ ሞኒተር ማድረግ እንደዚህም የነሱ ሁኔታ በመቀበል ኢኮኖሚ ጥቅም ማስገኘት ይችላል። በአሁኑ ጊዜ በተለያዩ ዓለማችን ክፍል በጣም ትልቅ የሆኑ እነዚህ ሪስ ግዛት አጥያቂ መረጃ መቀበያ ጣቢያዎች አሉና ይተራያሉ በሰዓት በተለያየ ጊዜያትም እንደዚህ በመስራቅ አፍሪካ የአብዛኞቹን ሳተላይት ቆጣጠሪያ አይንም ሆኖ ማገልገል ይችላል እና ኢኮኖሚ ፋይዳውም በጣም ከፍተኛ ነው። በምስራቅ አፍሪካ አሁን የእንደዚህ አይነት የብዝሀነት ሳተላይት መቀበያ እንደሌለ ይታወቃልና ከዚህ አንጻር ገቢ እንዲያስገኝ በማድረግ ምን ነገር ታስቧል? ወይም ምን እየተሰራ ነው እስካሁን ድረስስ? ወይም እነዚህ ቴክኒካል ጥያቄዎች መሆን ይሄ የኢንስቲትዩትን የሳተላይት ዲፓርትመንት በጣም ይመለከታል። ነገር ግን ባየነው መሰረት እነዚህ ሰርቪሶች በምሻጥ አፍሪካ አካባቢ የሚገኙ ሀገራቶች የዳታ ማሰራጨት ወይም ዳታ መሸጥ ላይ እንደዚሁም ደግሞ ሳተላይት ክልቱ ትራክ ለማድረግ በማከራየም የገቢ ሁኔታዎችን ለመፍጠር እንደታቀደ ሰምተናል እ ናአክል አክቹዋል ቻሎችን ግን ከኤኤስ ሲቲ አይ ወይም ከኢትዮጵያ ስቴት ተጠቃሚ ቴሌሲቶች ሙሉ መረጃው መገኘት ይችላል። እሺ እናንተ እንግዲህ እንደ የኢትዮጵያ የስፔስ ማህበር እንደዚህ አይነት ስራዎች ላይ የሚኖሯችሁ ተሳትፎ ምንድን ነው ማለት ነው? ምን አይነት ነገሮችን በማድረግ ትሳተፋላችሁ? ዋነኛው አድርገን የምንወስደው ግንዛቤ መፍጠር ነው። አንደኛው ግንዛቤ መፍጠር በታዳጊ ወጣቶች ወይም ዩኒቨርሲቲ ጆይን የሚያደረጉ ተማሪዎች ወደ ሳይንሱ አትራክት እንዲሆኑ እና አሁን የሚገነቡት ኢንፍራስትራክቸሮች ለነሱ ትልቅ የስራ እድል መሰሪያ መንገድ መሆናቸውን እንዲረዱ በዚህ ዘርፉ ከተማሩ የስራ እድል እንዳለ ግንዛቤ እንፈጥራለን። ይሄ በተማሪዎች በኩል ነው። በማህበረሰብ ምክ ደግሞ እንደዚህ አይነት የእድገት ክበስፔስ ሪያ ላይ ያሉ ስራዎችን ሀገራችን በሚሰራበት ጊዜ የራሱ የሆነ የኢኮኖሚ የፖለቲካ በንፊቶች እንዳሉ የግንዛቤ ማስጨበጫ ፕሮግራሞችን እየሰራል እናታወቃለን ማለት ነው። እሺ በጣም አመሰግናለሁ። እግዜር ይስጥልኝ። i I'm በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን ጋቢና ቤይነው ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ ሀብታሙ ስዩም ከስፖርት ዘገባዎች ጋር ይጠብቃችኋል። ሊጠናቀቅ ጥቂት ሳምንታት በቀሩት የቤት ኪንግ የኢትዮጵያ ፕሪምየር ሊግ ጨዋታዎች ቀጥለዋል። ማክሰኞ ግንቦት ሶስት በሐዋሳ ስታዲየም ሲዳማ ቡና ቅዱስ ጊዮርጊስን ሁለት ለዜሮ ሲረታ፣ ወላይታ ዲቻ እና ጅማ አባ ጅፋር አንድ ለአንድ አቻ ወጥተዋል። ግንቦት አራት 2013 በተደረጉ ጨዋታዎች ሰበታ ከነማ ሀዲያ ሆሳናን ሶስት ለሁለት፣ ሬዲዋ ከነማ ወልቅጤ ከተማን ሁለት ለአንድ አሸንፈዋል። ሐሙስ ግንቦት አምስት በተደረጉ ጨዋታዎች ኢትዮጵያ ቡናና ባህር ዳር ከተማ ሁለት ለሁለት አቻ ሲወጡ፣ አዳማ ከተማ ሐዋሳ ከነማን ሁለት ለአንድ አሸንፈዋል። ትናንት እሁድ ግንቦት ስምንት በተደረጉ ጨዋታዎች ሐዋሳ ከተማና ውልቅጤ ከተማ ባዶ ለባዶ ኢትዮጵያ ቡናና ሲዳማ ቡና ሶስት ለሶስት አቸውተዋል። የውድድሩ ምዕራፍ ባለዋንጫ መሆኑን ከውዲህ አረጋገጠው ፋሲል ከነማ ይመራል። ኢትዮጵያ ቡናና ቅዱስ ጊዮርጊስ በሁለተኛና ሦስተኛ ደረጃ ላይ ይገኛሉ። የኮኮብ ጎል አስቆጣሪዎችን ሰንጠረዥም አቡበከር ናስር ከኢትዮጵያ ቡና በሰባት ጎሎች እየመራ ይገኛል። አቡበከር ናስር በኢትዮጵያ ፕሪምየር ሊግ ታሪክ የከፍተኛ ጎል አስቆጣሪን ከብረወሰን መረከቡም ተነግሯል። እሱም ተከትሎ ሙጂብ ቃሲም ከፋሲል ከነማ፣ ጌታ ከበደ ከቅዱስ ጊዮርጊስ ጊዮርጊስ በ19ና 12 ጎሎች ይከተሉታል። ከአስራ ሁለት የአፍሪካ ሀገራት የተውጣጡ ቡድኖች የሚፎካከሩበት የመጀመሪያው የአፍሪካ ቅርጫት ኳስ ሊግ በሩዋንዳ ኪጋሊ ተጀምሯል። በአሜሪካ ብሔራዊ ቅርጫት ኳስ ማህበርና ባለም አቀፉ የቅርጫት ኳስ ፌዴሬሽን የሚደገፈው ውድድር ለ14 ቀናት የሚቆይ ሲሆን ከታለመለት ጊዜ በአንድ አመት ዘግይቶ የተጀመረ ነው። ጨዋታዎቹ በ15 ቋንቋዎች ለ215 ሀገራት ይሰራጫሉ ተብሏል። ትናንት በተደረገው የመክፈቻ ጨዋታ የሩዋንዳው ፓትሪዮትስ እና የናይጄሪያው ሪቨርስ ሆፐርስ ተጫውተው ነበር። የሩዋንዳው ፓትሪ ፓትሪዮትስ 83 ለ60 አሸንፏል። ውድድሩ አፍሪካዊ ተጫዋቾች ተገቢውን ትኩረት እንዲያገኙ፣ ስፖርቱም በአፍሪካ ውስጥ እንዲያድግ አስተዋጽኦ እንደሚኖረው ተነግሯል። አንዳንድ የጃፓን ከተሞች በቅርቡ ሊደረግ እቅድ በተያዘለት ኦሎምፒክ ላይ የሚሳተፉ አትሌቶችን ለመቀበል የነበራቸውን እቅድ እየሰረዙ መሆናቸው ተሰምቷል። ኒካይ የተሰኘው የሀገሪቱ ጋዜጣን ጠቅሶ ሮይተርስ እንደዘገበው በኮሮና ቫይረስ አራተኛ ዙር ማዕበል ውስጥ የሕክምና ቁሳቁሶችን የማቅረብ ጫና የበዛባቸው በርካታ ከተሞች ከቀደመ እቅዳቸው እያፈገፈጉ ይገኛሉ። ዓለም አቀፍ ተወዳዳሪዎችን ለመቀበል ከተመዘገቡ 500 ከተሞች መካከል ከ40 በላይ የሚሆኑ ከተሞች በስልጠና ጣቢያዎችና በባህል ልውውጥ ስፍራዎች እንግዶችን ሊያስ ሊያስተናግዱ እንደማይችሉ ማስታወቃቸው ተዘግበዋል። ለውትሮ ከአዘጋጇ ከተማ ውጪ ባሉ ማህበረሰቦች ዘንድ የኩራት ምንጭ ከነበረው ዓለም አቀፍ ተወዳዳሪዎችን የማስተናገድ ሁነት ከተሞች ራሳቸውን መገድባቸው በኮሮና ወረርሽኝ ጣብቂያ ኦሎምፒክን ለማዘጋጀት እየጣረች ላለችው ጃፓን ሁኔታዎችን እንዳያከብድባት ተሰግቷል። አስተናጋጇ ቶኪዮን ጨምሮ በቫይረሱ የሚያዙ ሰዎች ቁጥር እያሻቀበ ባለበት በአሁኑ ሰዓት፣ ባለፈው የጎርጎሳውያኑ ዘመን ላይ ሊደረግ የነበረው የቶኪዮ ኦሎምፒክ ወደዚህ ዓመት ተሸጋግሮ ነሐሴ 8 ላይ ቀን ተቆርጦ what ቀጥታውም ስዩምን ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እጅግ ብዙ ታዳጊዎች የሕክምና ባለሙያ ለመሆን ይመኛሉ። አንዳንዶች ከሁለተኛ ደረጃ ጀምረው የሕክምና ልምምድ ሲጀምሩ፣ ሌሎች ደግሞ በኮሌጅ ደረጃ ትምህርቱን ይወስዳሉ። በመላው ሀገሪቱም የሕክምና ትምህርት ቤቶች በሰፊው እየተከፈቱ እንደሆነ ተሰምቷል። ይሁንና አብዛኞቹ ትምህርት ቤቶች በቂ የሆነ የመሰረተ ልማት አቅርቦት የላቸውም። የይየት ማቪንጋን ዘገባ ስመኝሽ የቆየ እንደሚከተለው አሰናቸዋለች። ሴሲሊ ኒሲሉ ወደ ትምህርት ቤት የመሄጃ ሰዓቷ ነው። ይቺ የ18 ዓመት ወጣት አይቲኤም ዲጂሊ የህክምና ቴክኒካል ተቋም በተሰኘው ትምህርት ቤት ውስጥ ነርስ ለመሆን እያጠናች ሲሆን፣ በሷ እድሜ ካሉ በርካታ ወጣቶች የተለየ የህይወት መስመር ነው የመረጠችው። ለሴሲሊ ግን ይህ የልጅነት ልሟ ነው። ወደ ሆስፒታል ሲሄድ ነርሶች ምን እንደሚሰሩ አየሁ። ለዛ ነው እንደነሱ መሆን የተመኘሁት። በሽተኞችን መርዳት በጣም ያስደስተኛል። እነሱን ለመርዳት የተለየ ፍላጎት አለኝ። ትምህርቴን ስጨርስ ስራ እንደማገኝም እርግጠኛ ነኝ። ከዛም ራሴን መከላከል እችላለሁ። ምክንያቱም ትምህርት ቤትም የሚያስተምሩን እንደዛ ነው። በሄድኩበት ትምህርት ቤቴንና ስራዬን አስከብራለሁ። አይቲኤም እንዲጂሊ የግል የሕክምና ቴክኒካል ተቋም ሲሆን ከአርባ ዓመታት በላይ ተማሪዎችን አሰልጥኗል። ከከተማ ወጣ ብሎ በሚገኘው ምስራቅ ኪንሻሳ ውስጥም የነርስ ስልጠና ከሚሰጡ ጥቂት ተቋማት መካከል አንዱና በብዙዎች ዘንድ ታዋቂነት ያለው ነው። ትምህርት ቤቱ በየዓመቱ ከመቶ በላይ አንደኛ ደረጃ ነርሶችን እያሰለጠነ ያስመርቃል። በትምህርት ቤቱ በመምህርነት ከሚያገለግሉት መካከል አንዱ የሆነው ጆሮሜ ኩዋሌ ስለ ፕሮግራሙ እንዲህ ይላል። አብዛኛውን ጊዜ ትምህርት የሚሰጠው እዚህ ነው። ሁለት ዘርፎች አሉ። አንደኛው የነርስነት ስልጠና ሲሆን፣ ሌላኛው ደግሞ የአዋላጅነት ነው። አሁን ተቋማችንን እያሻሻልን ነው። ሁል ጊዜ አዲስ የትምህርት ዘመን ከመጀመሩ በፊት ሁሉም መምህራን ስልጠና እንወስዳለን። ለዚያ ነው ጥሩ ተቋም የሆነው። ተቋሙ ሁለት የስልጠና ኮርሶችን ያዘጋጃል በነርስ ዘርፍና በአዋላጅነት ሁለቱም ትምህርቶች በቂ የክፍል ውስጥና ተግባራዊ ስራዎችን ይጠይቃሉ። ነገር ግን ከመንግስት ምንም አይነት ድጋፍ የማያገኘው ተቋም ከፍተኛ የማስተማሪያ ቁሳቁስ እጥረት አለበት። ለምሳሌ የተግባር ልምምዱ የሚካሄደው በዚህ በቂ ብርሃን በሌለበት ክፍል ውስጥ ነው። በገንዘብ እጥረት ምክንያትም ክፍሉ በቂ ቁሳቁሶች የሉትም። ለዛም ነው የትምህርት ቤቱ ዳይሬክተር የሌሎችን እርዳታ የሚጠይቁት። ይህ መንግስት የማይረዳው የግል ተቋም ነው። ራሳችንን ችለን ነው የምንንቀሳቀሰው፣ ግን በጣም ያስቸግራል። የቴክኒክ ክፍላችንን ብታዩት ብዙ የሌሉን ነገሮች አሉ። ለስልጠና የሚያስፈልገውን ትክክለኛውን ነገር ለማሟላት እንጥራለን። ነገር ግን መንግስት ቢረዳን ወይም ቢያንስ ለአስተማሪዎቻችን ደሞዝ ቢከፍልልን ከፍተኛ የሆነ ጥራት ያለው ስራ መስራት እንችላለን። በዲሞክራቲክ ሪፐብሊክ ኮንጎ ከአንድ መቶ በላይ የነርስ ማሰልጠኛ ትምህርት ቤቶችና ከፍተኛ ተቋማት አሉ። አብዛኞቹ የግል ተቋማት ሲሆኑ በቂ የሆነ የትምህርት ግብአት የላቸውም። መንግስት ደግሞ ለእነዚህ ትምህርት ቤቶች ድጎማ አያደርግም። ሆኖም በእነዚህ አስቸጋሪ ሁኔታዎች ውስጥም ቢሆን በነርስነት ሙያ ተምረው ማገልገል የሚፈልጉ ወጣቶች ቁጥር በጣም ከፍተኛ መሆኑ ችግሩ እንዳያመዝን ያደርገዋል። I'm ዝግጅታችንን እዚህ ላይ አጠናቀቅን። አብራችሁ ስለነበራችሁ እናመሰግናለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን በአምሃሪክ ላይ እንዲሁም ሀሽታግ ጋቢና ቪን በመጠቀም አድረሱን። ጋቢና ቪ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ እንዲሁም እኔ ኤደን ገረመው በመስተንግዶ ፕሮግራሙን በመምራት አብሬያችሁ ቆይቻለሁ 202227637 ዘጠኝ በሚለው መስመር ላይ ዋትሳፕ ላይ በመደወል የድምፅ ወይም የጽሑፍ መልእክት ልታደርሱን ትችላላችሁ። በጀመርነው ሙዚቃ እንሰናበታችኋለን። ደናደሩ